የባለ ብዙ ቀለም ሐሳቦች መናሪያ፣ ረጅም የአብሮነት ጎዳና፣ ጋቢና ቪኦኤ የአዲሱ ትውልድ ድምፅ። እንደምናመሻችሁ የጋቢና ቪኦኤ አድማጮች፣ ዝግጅታችንን በቀጥታ ከአሜሪካ ድምፅ ዋሽንግተን ዲሲ ስቱዲዮ ጀመርን። ለዛሬ በሳምንት ውስጥ ከተሰሙት ፕሮግራሞቻችን መራርጠን ይዘንላችኋል። የደንገረመውና ጽዮን ግርማ አብረናችሁ እናመሻለን። ያዳመጣችሁ ያላችሁት ከአሜሪካ ድምፅ ሬዲዮ የሚተላለፍላችሁ ጋቢና ቪኦኤ ነው። ምርጫችሁ ስላደረጋችሁ እናመሰግናለን። ባለፈው ሳምንት ሐሙስ በቡራዩ አድማ በታኝ ፖሊስ ካምፕ ላይ በተወረወረው ቦምብ ዘጠኝ ሰዎች መቁሰላቸው ታውቋል። የኦሮሚያ ኮሚኒኬሽን ቢሮ በድረገጹ ጥቃቱን የፈጸሙት የኦነግ ሸኔ አባላት ናቸው ብሎ መግለጫ ቢያወጣም ከቢሮውም ሆነ ከኦሮሚያ ፖሊስ ኮሚሽን ስራ ኃላፊዎች ስለ ጉዳዩ ለማረጋገጥ ያደረግነው ጥረት አልተሳካም። ኦነግ በበኩሉ ስለ ጉዳዩ ማስተባበያ ሰጥቷል። ዝርዝሩን ጸሀይ ዳምጠው ይዘዋለች። ኮንስታብል ኑረዲን ኢብራሂም የኦሮሚያ አድማ ብተና ፖሊስ አባል ነው። መስከረም 1 2012 ዓም የዘመን መለወጫ እያከበሩ በቡራዩ ከተማ በፖሊስ ካምፕ ላይ በተከሰተው የቦምብ ፍንዳታ ከተጎዱት ሰዎች መካከል አንዱ መሆኑን ይናገራል። በአሁኑ ወቅትም ሕክምና እየተደረገለት ይገኛል። በ2012 የዘመን መለወጫ በዓል በማስመልከት በቡራዩ ከተማ መኖሪያ ካምፓቸው ውስጥ እራት እየበላን ባለንበት አንድ ሰዓት ተኩል ገደማ ላይ የቦምብ ጥቃቱ እየደረሰብን ስል ይናገራል ኮንስታብል ኑረዲን እራት ለመብላት ተሰብስበን ስንቀመጥ ነው ቦምቡ በመሐከላችን የፈነዳው። ቦምቡ ከፈነዳ በኋላም ሁላችን ተበታተን እኔም ወደ ውጭ ሮድኩኝ። ሌሎች ወደ ውስጥም ወደ ውጭም ሲሮጡ ነበር። የካምፑ ጠባቂ መሳሪያውን በመተኮስ የድረሱልን ጥሪ አሰማ። ከዚያም የአካባቢው ሰዎች ደርሰው ወደ ሆስፒታል ወሰዱን። ቦምቡ ከየት እንደተወረወረ ምንም ልናውቅ አልቻለም። ማታ ነው ጨልሟል። ኮንስታብል ኑረድን ጨምሮ በፍንዳታው የተጎዱ ዘጠኝ ሰዎች አዲስ አበባ በሚገኘው ፖሊስ ሆስፒታል ሕክምና እየተደረገላቸው ነው። የፍንዳታውን ጉዳይ በተመለከተ የኦሮሚያ ፖሊስ ኮሚሽን እየተከታተለ መሆኑን ኑረድን ገልጿል። የተወረወረው ቦምብ ቀለበቱ ከተገኘ የወርዋሪውን ማንነት ይገኛል እያሉን ነው። በኦሮሚያ አድማ ብተና ፖሊስ አባላት ላይ የደረሰው የቦምብ ፍንዳታ ጥቃት አስመልክቶ ሰሞኑን መንግሥት በተለያዩ መገናኛ ብዙሃን ያወጣው መረጃ እንደተለመደው ስም የማ ማጥፋት ዘመቻ ነው ሲል የኦሮሞ ነጻነት ግንባር ኦነግ መግለጫ አውጥቷል። ጉዳዩ ላይ ማብራራ እንዲሰጡን የአሜሪካ ድምጽ ራዲዮ የኦነግ ስራ አስፈጻሚ ኮሚቴ አባል የሆኑትን አቶ ሚካኤል ቦረንን ጠይቋል። መንግስት የሚናገረው የተምታታ ነገር ነው። የኦዴፓ ድረገጽ ላይ የወጣው የሸኔ የሽፍታ ነው ጥቃቱን የፈጸመው የሚል ነው። ይሄ ምን ማለት እንደሆነ አይገባንም። ነገር ግን የኦዴፓ አመራሮች ኦነግን በስሙ አይጠሩትም። ሼኔ የሚል መጠሪያ ለጥፎበታል። በሌላ በኩል ደግሞ አንድ የሰላም አስከባሪ ኃይል ኃላፊ ድርጊቱን የፈጸመው አልታወቀም ይላል። ምንም የታወቀ ተጨባጭ ነገር የለውም። መግለጫው የተሰጠው የኦነግን ስም ለማጥፋት ነው ካለአግባብ ወደኛ ጣት ተቀስረዋል ብለን ነው መግለጫውን ያወጣ ነው። የኦሮሚያ ኮሚኒኬሽን ቢሮ በድረገጹ ጥቃቱን የፈጸሙት የኦነግ ሸኔ አባላት ናቸው ብሎ መግለጫ ቢያወጣም ከቢሮውም ሆነ ከኦሮሚያ ፖሊስ ኮሚሽን ስራ ኃላፊዎች ስለ ጉዳዩ ለማረጋገጥ ያደረግኩት ጥረት አልተሳካም። ይሁን እንጂ የቡራዩ ከተማ ፖሊስ ጽፈት ቤት ኃላፊ ኢንስፔክተር ግርማ ገላን ለመንግስት ሚዲያ በሰጡት ማብራሪያ ድርጊቱን የፈጸመው አካል ተለይቷል ስሉ ተደምጧል። አንጋማ እስካሁን ባረጋገጥ ነው ይህን ድርጊት የፈጸሙት የኦነግ ሸኒ አባላት ናቸው። የእኛ አባላት ቀኑ አመት በዓል ስለሆነ በዓሉን እያከበሩ ነበረ። ማታ ላይ ለማረፍ መኖሪያቸው ውስጥ ተሰብስበው ራት እየበሉ ነው ፍንዳታ የተከሰተው። ለአሜሪካ ድምፅ ራዲዮ ፀሐይ ዳምጦ ነኝ ከአዲስ አበባ። እያዳመጣቸውሁ ያላችሁት ጋቢና ቪኦኤ ነው። በምዕራብ ወለጋ መንዲ ከተማ በመንግስት ወታደራዊ ሰፈር ላይ በተወረወረ ቦምብ አንድ ሰው መገደሉንና ሶስት ሰዎች መቁሰላቸውን የዞኑ አስተዳዳሪ አስታወቁ። ተጠያቂው በአካባቢው የሚንቀሳቀሰው ታጣቂ ቡድን ኦነግ ሸኔ ነው ሲሉ የዞኑ አስተዳዳሪ አቶ ኤልያስ ኡመታ ለቪኦኤ በሰጡት ቃል ተናግረዋል። የሸማቂዎቹ መሪ ናቸው የሚባሉትን ሰው ኩምሳ ድሪባ ወይም ጃል መሮን በስልክ ለማነጋገር ተሞክሯል። ምላሽም ሰጥተዋል። ሪፖርተራችን ናኮር መልካ ተከታዩን ዘገባ አሰናድቷል። በምዕራብ ወለጋ መንዲ ከተማ ውስጥ በሚገኝ ወታደራዊ ሰፈር ላይ ትናንት ከረፋዱ አምስት ሰዓት ገደማ ተፈጸመ ያለውን ጥቃት ማየቱን አንድ እማኝ እንዲህ ይገልጻል። እኔ የመንግስት ወታደሮች የሰፈሩበት አካባቢ ነበርኩ ከቀኑ ለአምስት ሰዓት ጉዳይ ላይ ትልቅ የፍንዳታ ድምፅ ተሰማ። የቦምብ ፍንዳታ እንደሆነ ያስታውቅ ነበር። ከጥቂት ደቂቃዎችም በኋላ ከግቢ ውስጥ ጩኸትና ለቅሶ ተሰማ። ማንነቱ እንዳይገለጽ የጠየቀው የአይን እማኝ ነኝ ያለው ሰው ቦምቡን የወረወረውን ሰው ማንነት እንደማያውቅ ተናግሯል። በጥቃቱ የተገደለውንም ሆነ የቆሰሉትን ሰዎች ቤተሰቦች በስልክ ለማግኘት ያደረግኩት ጥረት ለጊዜው አልተሳካም። የመንዲ ሆስፒታል የሕክምና ላፊ ዶክተር አዳሞል ጅራ ቀላል ጉዳት ደረሰባቸው ያሏቸው ሶስት ሰዎች ሆስፒታላቸው ውስጥ ታክመው መሄዳቸውን ገልጸው አንድ ሰው ግን ሆስፒታል የደረሰው ብዙ ደም ፈሶት ህይወቱ ካለፈ በኋላ መሆኑን ተናግረዋል። አደጋውን ጥሏል ስለሚሉት ወገን ማንነት የዞኑ ዋና አስተዳዳሪ አቶ ኤልያስ ኡመታ ይህንን ብለዋል። ካምፒ ወራና ኬሰ ሁሉም ደርበተመ ሰለቀ በመንዲ ስለተፈጸመው የቦምብ ጥቃትና በጉሊሶ ከተማም በከንቲባው ላይ እርምጃ መወሰዱን መረጃ ደርሶናል። በሁለቱም ቦታ ጥቃቱን የፈጸሙት አባ ገዳዎች፣ አገር ሽማግሌዎች፣ የሃይማኖት አባቶችና መንግስት ያደረገላቸውን የሰላም ጥሪ ሳይቀበሉ በጫካ የቀሩ የኦነግ ሸኔ ሸማቂዎች እንደሆኑ ነው የሚታሰበው። አንዳንድ የሸማቂዎቹ አባላት አሁንም በሰላማዊ መንገድ ትጥቃቸውን ፈጥተው እየገቡ በመሆኑ ሌሎችም በሰላም ተመልሰው እጅ ቢሰጡ የሚደርስባቸው ችግር የለም። ምክንያቱም እነሱም የኦሮሞ ልጆች ናቸውና። የሶስተኛ አካል አደራዳሪነት ግን አስፈላጊ አይመስለኝም። ምክንያቱም ሸማቂ ሁሉ ህጋዊ አካል ያለው የፖለቲካ ድርጅት አይደለም። ነገር ግን መሳሪያቸውን በመፍታት ቢገቡ በሰላም ላይ አብሮ መስራት ይቻላል። ገለልተኛ የሆነ ሶስተኛ አካል በእነሱና መንግስት መካከል ጣልቃ ቢገባ ለውይይት ዝግጁ መሆናቸውን የሸማቂዎቹ መሪ ናቸው የሚባሉት ኩምሳ ዲሪባ ከዚህ ቀደም ገልፀው የነበረ ቢሆንም የዞኑ አስተዳዳሪ በሰጡት ምላሽ ግን ሸማቂ ነው የሚባለው ቡድን አንዳንድ አባላት ቀደም ሲል እጃቸውን ሰጥተው መቀላቀላቸውን ጠቁመው የቀሩትን ቢገቡ በሰላም ለመቀበል ዝግጁ መሆናቸውን አስታውቀዋል። የሸማቂዎቹ መሪ ናቸው የሚባሉትን ኩምሳ ዲሪባ ወይም ጃልመሮን በስልክ አግኝቼ ስለተጠቀሱት ክሶች ምላሽ እንዲሰጡኝ ጠይቂያቸው እንዲህ ብለውኛል። አነራ ካ ወራን ብልሱማ ኦሮሞ ወራነ ወሊም ማለ መ ሰኑ ሞ መቃ ወራነ ብልሱማ ኦሮሞ የኦሮሞ ነጻነት ታጣቂ እንደሱ ታጥቆ በሚንቀሳቀስ ሰራዊት ላይ ካልሆነ በስተቀር በመንግስት ተይዘው በእኛ ስም እንግልት እየደረሰባቸው የሚገኙ ሰዎች ላይ ቦምብ አይወረውርም። ይህ ወቀሳ አይመለከተንም። እነዚህ ሰዎችን ቦምብ ወርውረውባቸው ጥቃት የፈጸሙት የመንግስት ወታደሮች እንደሆኑ መረጃ አለን። የጉሊሶ ከንቲባንም ከሆነ እኛ አልገደልናቸውም። የክልሉ መንግስት ከመንግስት እውቅና ውጭ የሚንቀሳቀሱ ታጣቂዎች ላይ እርምጃ እንደሚወስድ ሰሞኑን መግለጫ በማውጣቱ እርምጃ እየወሰዳችሁ ነው ለተባለው፣ በመገናኛ ብዙኃን የሚወጣ መግለጫ አስበርግጎን እንዲያለ እርምጃ የሚያስወስደን ነገር አይደለም። ለወደፊት ያለን እቅድም መታገል ነው። የሚደመደመውም በኦሮሞ ሕዝብ ድል ይሆናል። በሌላ በኩል ግን በሸማቂዎቹ ታጣቂዎችና በመንግስት ኃይሎች መካከል የሚስተዋለው ግጭት ህብረተሰቡ በሰላም ወጥቶ እንዳይገባ እንቅፋት መሆኑን እና ስጋትም ያሳደረባቸው መሆኑን የገለጹ የምዕራብ ኦሮሚያ ነዋሪዎች ገለልተኛ አካል ጣልቃ ገብቶ እንዲያወያይ መምከራቸውን በዚሁ ሰሞን መዘገባችን ይታወሳል። ለአሜሪካ ድምፅ ናኮር መልካ ፋምቦ አድማጮች እየተከታተላችሁ ያላችሁት ከአሜሪካ ድምጽ ሬዲዮ የሚተላለፍላችሁ ጋቢና ቪኦኤ ነው። የኤርትራ መንግስት ከ18 ዓመታት በፊት ከህግ ውጪ አስራቸው የምትገኘውን 28 የፖለቲካ ሰዎችና ጋዜጠኞች ያለምንም ቅድመ ሁኔታ በአፋጣኝ እንድትለቅ ዓለም አቀፉ የሰብአዊ መብት ተሟጋች ድርጅት አምነስቲ ኢንተርናሽናል ጠየቀ። አምነስቲ በኤርትራ የሚገኙ እስረኞች እንዲለቀቁ መወትወት ከጀመረ ዓመታት ተቆጥረዋል። የትግረኛ ክፍል ባልደረባ በትረ ስልጣን መግለጫውን ተንተርሶ የድርጅቱን የመንግስት ግንኙነት ምክትል ዳይሬክተር አዶቴ አኩዌን አነጋግሯል ሲሆን ግርማ ዝርዝሩን ይዛለች። ዓለም አቀፉ የሰብአዊ መብት ተሟጋች ድርጅት አምነስቲ ኢንተርናሽናል የህሊና እስረኞች እንደሆኑ የሚያምነው በኤርትራ በእስር ላይ የሚገኙ ጋዜጠኞችና ፖለቲከኞች የታሰሩበትን 18ኛ ዓመት ለማስታወስ ትላንት የተጀመረውን የማህበራዊ ሚዲያ ዘመቻ አስመልክቶ ባወጣው መግለጫ እነዚህ ጋዜጠኞች ከታሰሩበት መስከረም ወር 1993 ዓ ምህረት ጀምሮ በህይወት ስለመኖራቸው ስለ ጤናቸውም ሆነ ስላሉበት ሁኔታ የታወቀ ነገር የለም ብሏል። አምነስቲ ኢንተርናሽናል እነዚህ የህሊና እስረኞች የሚላቸው በኤርትራ የሚገኙት እስረኞች እንዲለቀቁ መሟገት ከጀመረ 18 ዓመታት ቢቆጠርም ከኤርትራ በኩል ግን ምላሽ አለመገኘቱን አስታውሷል። አስራ አንዱ ፖለቲከኞች የኤርትራ መንግስት ምርጫን በማካሄድ ህገ መንግስቱን አክብሮ ለህግ የበላይነት እንዲገዛ ለፕሬዚዳንት ኢሳያስ አፈወርቂ ግልጽ ደብዳቤ በመጻፋቸው መታሰራቸውን ያስታወሰው የአምነስቲ መግለጫ፣ አስራ ሰባቱ የታሰሩት ደግሞ ለፕሬዚዳንቱ ስለተጻፈው ግልጽ ደብዳቤ ዘገባ በማቅረባቸው ነው ብሏል። እነዚህ ጋዜጠኞችና ፖለቲከኞች ከተያያዙበት ጊዜ ጀምሮ ስለሚገኙበት ሁኔታ አንድም የተሰማ ነገር የለም። ሴይፍ ማንጌጎ የአምነስቲ ኢንተርናሽናል የምስራቅ አፍሪካ ና የአፍሪካ ቀንድ አካባቢ ምክትል ዳይሬክተር ናቸው። እስረኞቹ ፍትህ እንዲያገኙ መወትወት ከተጀመረ ሁለት አስርት አመታት ሊደፍን ነው ካሉ በኋላ ይህንን ሁኔታ የበለጠ አስከፊ የሚያደርገው ደግሞ ኤርትራ የተባበሩት መንግስታት ድርጅት የሰብአዊ መብቶች ምክር ቤት አባል መሆኗ ነው ማለታቸው በመግለጫው ላይ ተጠቅሷል። ቪኦኤ ያነጋገራቸው የድርጅቱ የቅስቀሳ ና የመንግስት ግንኙነት ምክትል ዳይሬክተር አዶቴ አኩዌ ቀኑን አሳዛኝ የማስታወሻ ቀን ብለውታል። ማንም አይቷቸው አያውቅም። አብዛኞቹም የጤናቸው ሁኔታ በምን ሁኔታ ላይ እንዳለ አይታወቅም። በሕይወት ስለ መኖር አለመኖራቸው እንኳን የሚያመለክት ፍንጭ የለም። ድርጅታችን በዚህ ዘመቻ ለማድረግ እየሞከረ ያለውም ኤርትራ ውስጥ በእስረኞች ላይ እየተፈጸመ ያለው በደል ትኩረት እንዲያገኝ ነው። አያይዘውም በኤርትራ እስር ቤቶች ውስጥ የሚገኙት እነዚህ እስረኞች ብቻ እንዳልሆኑ እናውቃለን። ትክክለኛ የእስረኛ ቁጥርም በእጃችን የለም። በዚህ የ18 ቀን ዘመቻም በእስር ላይ የሚገኙትን ግለሰቦች ስራና ታሪክ በማጉላት እንዲታወሱ እናደርጋለን ብለዋል። ይህም በኤርትራ መንግስት ላይ ግፊት ለማሳደር እንደሚረዳ ይናገራሉ። የታሰሩትን ሰዎች ስምና ማንነት አካተን ጉዳያቸው በዝርዝር ታትሞ እንዲወጣ እናደርጋለን። ከኤርትራ ጋር ግንኙነት ያላቸው ሌሎች መንግስታትም የእስረኞቹን ሁኔታ በሚገባ እንዲረዱትና እስረኞቹ ለምንና እንዴት እንደታሰሩ በመጠየቅ የኤርትራን መንግስት እንዲወተውቱ የቅስቀሳ ስራ እንሰራለን። የኤርትራ መንግስት ተወካዮችም እነኚህን ሰዎች እስካሁን ለምን እስር ላይ እንዳቆያቸው እንዲጠየቁ ግፊት እናደርጋለን። አዶቴ አኩዌ አስመራ የሚገኘው የኤርትራ መንግስት ዓለም አቀፍ ጫናን ተቋቁሞ ይህንን የሰብአዊ መብት ጥሰትን ለመቀጠል የሚያሳየውን ጠንካራ አቋም ድርጅታቸው እንደሚረዳ ገልጸው፣ መሰረታዊ የሆነውን የሰብአዊ መብት እንኳን ለምን እንደማያከብር በተደጋጋሚ ሊጠየቅ እንዲያከብርም ሊወተወት እንደሚገባ ይገልጻሉ። የኤርትራ ጎረቤት ሀገር በሆነችው ኢትዮጵያ ብዙ ለውጦች እየታዩ መሆኑን ያስታወሱት አዶቴ እንዴት በኤርትራ ምንም አይነት ለውጥ አይኖርም ሲሉም ይጠይቃሉ። መላው ዓለም ይህንን ተገቢ ያልሆነ እስር በመቃወም መብታቸው ከተጣሰው እስረኞች ጎን እንዲቆም ድርጅታቸው ጥሪ እንዳቀረበ ገልጸው እርሳቸውም ይህንኑ ውትወታ ያጠናክራሉ። አምነስቲም ሆነ የእስረኞቹ ቤተሰቦች እስረኞቹን ለማየት ምንም አይነት መንገድ እንዳላገኘ ገልጸው በነዚህ የ18 ቀናት ዘመቻም እስረኞቹ እንዲፈቱ ከፍተኛ ጉትጎታ እንደሚደረግ ጠቁመዋል። በዚህ የአምነስቲ መግለጫ ላይ የኤርትራ መንግስት የሚሰጠውን ምላሽ ለማግኘት በቪኦኤ በኩል ተደጋጋሚ ጥረት ቢደረግም ጥረታችን ሳይሳካ ቀርቷል። የኤርትራን መንግስት ምላሽ እንዳገኘን ይዘን እንመለሳለን። በኢትዮጵያ ፈርቀዳጅ ከሆኑት የመጓጓዣ አሳላጮች መካከል አንዱ የሆነው ራይድ ድርጅት ስራውን አቁሟል መባሉ ስህተት መሆኑን፣ ሆኖም በስራው ላይ ጫናዎች እየደረሱበት መሆናቸውን ለአሜሪካ ድምጽ ገለጸ። የድርጅቱ ዋና ስራ አስኪያጅ ሳምራይት ፍቅሩ በቅርቡ በአዲስ አበባ ከተማ የትራንስፖርት ባለስልጣን በኩል ወጥቷል የተባለው የኮድ ሶስት መኪኖች ላይ ገደብ የጣለ ህግ የራይድ ተጠቃሚ ሾፌሮችን እንዳሳሰበ ተናግረዋል። አይ ስታንድ ዊዝ ራይድ የተሰኘውን የማህበራዊ አውታሮች ዘመቻ ተከትሎ በገጾቻቸው ብቅ ያሉት የከተማዋ ከንቲባ ኢንጂነር ታከለ ኡማ በበኩላቸው የቴክኖሎጂ ፈጠራ መከልከል ወይም ማፈን ስራችን አይደለም ብለዋል። ደንቡ የተገልጋዮችን ደህንነት የማስጠበቅ ግብ እንዳለውም ተናግረዋል። ሀብታሙ ዝርዝር አለሁ። ራይድ ከአምስት ዓመታት በፊት ስራውን የጀምረ ተጓዦችና የመጓጓዣ አገልግሎት የሚፈልጉ ግለሰቦችን የሚያገናኝ አውታር ነው። እንደ ድርጅቱ ኃላፊ የቀደመ ማብራሪያ ከሆነ አገልግሎቱን ከ200 ሺህ በላይ የአዲስ አበባ ከተማ ነዋሪዎች ይጠቀማሉ። ከአንድ ሺህ በላይ በድርጅቱ ስር የተመዘገቡ የታክሲና የንግድ ተሽከርካሪ ባለንብረቶች ድርጅቱ ባዘጋጀው መተግበሪያና የቀጥታ ስልክ ስርዓቱ በኩል ከደንበኞች ጋር ይገናኛሉ። በአማራጭ እጦት ለተቸገረው የአዲስ አበባ የትራንስፖርት ሁኔታ በመልካም ጭላንጭልነት ሲጠቀሱ ከነበሩ አገልግሎቶች መካከል አንዱ የሆነው ድርጅት ስራውን ሊያቆም ነው የሚለው ጉዳይ አይሎ ሲሰማ ነበር። የድርጅቱ መስራችና ዋና ስራ አስኪያጅ ሳምራዊት ፍቅሩ ግን ድርጅቱ ስራውን እንዳላቆመ ሆኖም ለወሬው መነሻ የሆነ ውጥረት መኖሩን ይናገራሉ። መነሻ ምንድን ነው? አዲስ መመሪያ አውጥተናል አሉ የአዲስ አበባ ትራንስፖርት ባለስልጣን። ያ መመሪያ ደግሞ ራይድን ኦፕሬት እንዳያደርግ የሚያረገው ነው የሚል ወሬ ነው መነሻውም እንዲሁም ደግሞ ያው ከዚህ በፊትም ተፈጥሮ የነበሩ ሙሉ ለሙሉ ራይድ ላይ ፎከስ ያደረገ ኮንቲኒስሊ ቢጫንሾባል ፍጣኑ ራይድ ራይድ እያለ ራይድ ነው ብሎ በጣም ብዙ ፊወስ ፈጥሮ ነበር እና ከዛ ጋር የተያዘ ነው። አዲሱን መመሪያ ማውጣታቸው ነው ይህንን ያመጣው። የአዲስ አበባ ከተማ የትራንስፖርት ባለስልጣን ከሰሞኑ የታክሲ አገልግሎት በሚሰጡ መኪኖች ዙሪያ ደንብ አውጥቷል ደንቡ ኮድ አንድ መለያ ያላቸው መደበኛ የታክሲ መለያ ቀለም ተቀብተው ህዝብን እንዲያመላለሱ ከተፈቀደላቸው መኪኖች ውጪ ሌሎች ማናቸውም የንግድ መኪኖች የታክሲ አገልግሎት እንዳይሰጡ የሚከለክል ነው ይህ ደንብ ኮድ ሶስት መለያ ያላቸው የንግድ መኪኖችን በመጠቀም በራይድ አውታር በኩል አገልግሎት ሲሰጡ ለነበሩ ሹፌሮች ጫና መፍጠሩን ስራ አስኪያጇ ይናገራሉ ሰለሞን ባለፈው ሰኞ ዕለት በአቶ ማነሳችን አሳፋ መዝገቡ ሬዲዮ ፕሮግራም ላይ እዛ ላይ እየተናገሩት ምንድን ነው፣ እኛ ኮዳን አንድ ታርጋ ስለከለከልን በኮድ ሶስት ታርጋ ተደብቀው ኢሌጋል ስራ ይሰራሉ። ኮድ ሶስት መስራት አይችሉም። ይሄን ነገር መግለጫ ሰጥተው ነበር ዶክተር ሰለሞን። እሱ ብቻ ሳይሆን ሰፋ መዝገቡ በኮድ ሶስት የሚሰራ የትራንስፖርት አገልግሎት የለም፣ ሕጉ አይፈቅድም። ስለዚህ እነዚህ ኢሌጋሎች ናቸው ብሎ መግለጫ ደጋግ በጣም ደጋግሞም ስለተናገረ የኛም አባሎች የእኛ ፓርትነሮች በጣም ተረግሸው ነበረ። ከባለድርሻ አካላት ጋር በቂ ውይይት ሳይደረግበት ደንቡ መውጣቱ የፈጠረባቸውን ግራ መጋባት ያልደበቁት ስራ አስኪያጇ ድርጅቱ የቴክኖሎጂ ፈቃድ አግኝቶ እንደሚንቀሳቀስ የኮድ ሶስት መለያ ተጠቃሚ ሾፌሮችም ህጋዊ የንግድ ፈቃድ አውጥተው እየሰሩ እንደሚገኙ ጠቅሰው አሁንም ቢሆን ስራቸውን ለመቀጠል እየሞከሩ እንደሆነ ተናግረዋል። ሰሞነኛውን ደንብ የቴክኖሎጂ መስክ ፈጣሪዎችን ጅምር የሚያቀጭጭ እርምጃ አድርገው የቆጠሩ አይ ስታንድ ዊዝ ራይድ ከራይድ ጋር እቆማለሁ የሚል ዘመቻ ከፍተው የከተማዋ አስተዳደር ጫና ፈጣሪ ነው ያሉትን ደንብ በድጋሚ እንዲመለከት ጠይቀዋል። ለዚህ መልስ በሚመስል መልኩ የአዲስ አበባ ከተማ ከንቲባ ኢንጂነር ታከለ ኡማ በፌስቡክና ትዊተር ገጻቸው ላይ መልእክት አትመዋል። የቴክኖሎጂ ፈጠራ መከልከል ወይንም ማፈን ስራችን አይደለም፣ ልናደርግም አንችልም፣ ደግሞም አይገባም። በዘንድሮ ዓመት ብቻ ከ10 ሺህ ወጣቶች በላይ የሥራ ዕድል በዚህ ዘርፍ ይፈጠርላቸዋል። የመመሪያው ፍሬ ሐሳብ በዚያ አውድ የተቃኘ ነው። ተግባቦት ላይ ግልጽ ያልሆነ ነገር ካለ ይስተካከላል። የታክሲ አገልግሎት የሚሰጡ የቴክኖሎጂ ፈጠራ ሥራዎች ለማበረታታት የታስበ አሰራር ነው ለኮድ ሶስት እንዲሁም ለኮድ አንድ ቴክኖሎጂዎች ይሰራል። የተገልጋዩን ደህንነት መጠበቅም የጋራ ስራ ይሆናል። ኮድ ሶስት የንግድ ፍቃድ ሲያስፈልግ፣ ኮድ አንድ ግን የንግድ ፍቃድ ሳያስፈልጋቸው በቴክኖሎጂው ተጠቃሚ ይሆናሉ ይላል መልእክቱ። ስለ አዲሱ ደንብ ሀተታ ያቀረቡ የሀገር ውስጥ የመገናኛ ብዙኃን እንዳስታውቁት የንግድ ታርጋ ተለጥፎባቸው የታክሲ አገልግሎት የሚሰጡ ሾፌሮች ሦስት ሺህ ብር ይቀጣሉ። ጥፋቱን ለሦስት ጊዜያት ያክል ከደጋገሙት ከአስር ሺህ ብር ቅጣት ጋር የመንጃ ፈቃዳቸውን ሊነጠቁም ይችላሉ። በአዲሱ ደንብ ዙሪያ ማብራሪያ ለማግኘት ወደ አዲስ አበባ ከተማ አስተዳደር ስልክ መተን ነበረ። ጉዳዩ ይመለከታቸዋል የተባሉትን በምክትል ከንቲባ ማዕረግ የኢኮኖሚ ክላስተር አስተባባሪ የሆኑት ዶክተር ሰለሞን ኪዳኔ ስልክ ላይ ከትናንት ጀምሮ ደጋግመን ደውለናል። ልናገኛቸው አልቻልንም። ጥረታችን ይቀጥላል። ለአሜሪካ ድምፅ ራዲዮ ሀብታሙ ስዩም ዋሽንግተን ዲሲ። የአሜሪካ ድምጽ ራዲዮ በደንቡ ላይ ማብራሪያን እንዲሰጡን ለማድረግ ትላንትናና ዛሬ ወደ ከተማው ትራንስፖርት ኃላፊ ዶክተር ሰለሞን ኪዳኔ ደጋግሞ ቢደውልም ልናገኛቸው አልቻለም። ምላሻቸውን እንዳገኘን ይዘን እንመለሳለን። አድማጮች እየተከታተላችሁ ያላችሁት ከአሜሪካ ድምጽ ሬድዮ የሚተላለፍላችሁ ጋቢና ቪኦኤ ነው። ጢስ አባይ የመንገዱ አካባቢ ላይ ያለው ከፍተኛ ችግር እዛ አካባቢ ላሉ ነዋሪዎች በጣም አስቸጋሪ ሁኔታን እንደፈጠረባቸውና ይህ መንገድም አሁን ሊጠገን መሆኑን ዘጋቢያችን አስቴር ምስጋናው ከቦታው ዘገባ ልካልናለች። ይህንኑ ጉዳይም ለመነጋገር ምክትል ጠቅላይ ሚኒስትር ደመቀ መኮንን ከሌሎች የመንግስት ባለስልጣናት ጋር ጋር ዶክተር ደመቀ ከሌሎች የመንግስት ባለስልጣን ጋር በመሆን ወደ ስፍራው አቅንተዋል። የተፈረመ ሰነድም አለ። አስቴር ምስጋናው ነው ዝርዝሩን ታስደምጠናለች። የጢስ አባይ ፏፏቴ ከባህር ዳር ከተማ በ22 ኪሎ ሜትር ርቀት በባህር ዳር ዙሪያ ጢስ አባይ በተባለ ቀበሌ የሚገኝና የቱሪስት መስህብ ቦታ ነው። ለክልሉ ርዕሰ መዲና አጭር ርቀት ባለውና የቱሪስት መናኸሪያ በሆነው በዚህ ትንሽዬ የገጠር ከተማ የመሰረተ ልማት ባለመስፋፋቱ ባለሀብቶች አይበረክቱበትም፣ ቱሪስቶችም አያድሩበትም ይላሉ የአካባቢው ነዋሪዎች። ስሜ ቄስ ጠገናው መንግስት እባላለሁ። የመጣሁት ከጢስ አባይ ከተማ ነው። ይሄ መንገድ አስፓልት ባለመሆኑ ከጢስ አባይ ሀብታቸውን ሲያከማቹ ቆይተው ወደ ባህር ዳር ነው የሚመጡት። ምክንያቱም አስፓልት ባለመሆኑ መሰረተ ልማት የላትም። በሁለተኛ ደረጃ አስፓልት ባለመሆኑ ካርታና ፕላን የላትም። ስለዚህ ካርታ ፕላን ወዳለበት፣ የተመቻቸ መንገድ ወዳለበት ነው ማህበረሰቡ ሀብት ካገኘ በኋላ የሚመጣው። ቱሪስቶች ሲመጡ ወደዚያም ሲመጡ ወደ ጢስ አባይ ሲመጡ መሆንና ወደ ባህር ዳር ሲመለሱ መንገዱ በጣም አሰቃቂ ነው። ክረምት ላይ በተለይ ጎርፍ ያቆማቸዋል። መንገዱ የተስተካከለ አይደለም። በአጠቃላይ ግን ቦታዋ የልማት ቦታ ባለመሆኗ ቱሪስቶች የሚያርፉበት የሚዝናኑበት ሆቴል የለም። የሚያርፉበት ሆቴል በስፋትም ሆነ በቀላሉ የለም። ስለዚህ ሆቴሉ ያለ ባህር ዳር ነው። ከዚያ ማረፍ ሲገባቸው እዚያ ማደር ሲገባቸው ማህበረሰቡ ብዙ ማግኘት የሚገባውን ገቢ አጦ ነው የሚኖረው። ስለዚህ ሀብታሞች ወደዚህ ይመጣሉ፣ ድሆች እዚያ ይቀመጣሉ። ግን ያ ሁሉ ቱሪስቱ ከዚያ ቢሆን ቢያርፍ የሚያወጣው ወጪ ባህር ዳር ላይ የሚያወጣው ወጪ ሳበላይ ይወጣ ነበር። ድሃ ብዙም አይኖርብንም። ሁለተኛ ፋብሪካዎች ይተከላሉ። ባለሀብቶች ይመጣሉ። ከዚህ በኋላ ግን እንደሚመጡ እርግጠኛ ነው። ጨፈንቴ እባላለሁ። ጤስ አባይ ነው ያለሁት። ስንት የአይሮፓ ሕዝብ የሚመጣባትን ሀገር ቅድሚያም ከሁሉም ከኢትዮጵያ በፊት ማግኘት የሚገባት ከ52 ዓመተ ምህረት አንስቶ እስካሁን ድረስ ያለ መንገድ እንኖራለን አሁን ግን የዚህ ደስታ ተካፋይ ሁነን በደስታ ላይ እንገኛለን። በዚሁ መስመር ባሉ ገጠራማ አካባቢዎች የሚኖሩ አርሶ አደሮችም ምርት አብቃይ ቢሆኑም መንገድ ባለመሰራቱ ምርታቸውን በተፈለገው ጊዜ መሸጥ እንዳልቻሉ ነው የአካባቢው ነዋሪዎች የሚናገሩት። መንግስቱ አማረ እባላለሁ የመጣሁት ከገንጂ ነው። እንደሚታወቀው ባህርዳር ከተማ የተለያዩ ሰብሎችን አትክልትና ፍራፍሬው የምታገኘው ከገንጅ ቀጠና ነው። እንደሚታወቀው ለብዙ ዓመታት መንገዱ የተበላሸ በጣም አዘቅት የወረሰው መንገድ ነበረ። የገንጂ ዝብቻ የለም የተጎዳው የተጎዳው የመላው አማራ ክልል ነው ማለት ይቻላል። ምክንያቱም አርሶ አደሩ ያመርታል። ወተት በዩ፣ ቅቤ በዩ፣ ማር በዩ እንዲሁም ደግሞ አትክልትና ፍራፍሬ፣ ሸንኮራ አገዳ፣ ቲማቲም፣ ቃሪያ ያመርታል። ነገር ግን አቅርቦቱን እንዴት መሸጥ እንደሚችል ትራንስፖርት ላይ ነው የሚቀረው። አምርቶ መሸጥ አይችልም። እዛው ነው የሚበላሸው ና የጥቅሙ ተካፋይ አይደለም። ዛሬ አመሻሹ የኢፌዴሪ ምክትል ጠቅላይ ሚኒስትር ደመቀ መኮንንን ጨምሮ የፌዴራልና የክልል ባለስልጣናት በተገኙበት ከባህር ዳር ጢስ አባይ የሚወስደውን የ22 ኪሎ ሜትር መንገድ የአስፓልት ስራ የመሰረተ ድንጋይ አስቀምጠዋል። ምክትል ጠቅላይ ሚኒስትር በዚህ ወቅት ያሰሙት ንግግር አካባቢው የቱሪስት መናኸሪያ እንደመሆኑ መጠን የመሰረተ ልማቱ በጥራትና በተያዘለት ጊዜ መጠናቀቅ እንዳለበት ጠቁመዋል። ከዚህ ጋር በተያያዘ ዛሬ ከሰዓት በኋላ ምክትል ጠቅላይ ሚኒስትር ደመቀ መኮንንና የፌዴራልና የክልል አመራሮች ከባህር ዳር አዲስ አበባ በሞጣ የሚወስደውን ዞማ ወንዝ ፈለገ ብርሃን የሚዘልቀውን የአስፓልት ኮንክሪት መንገድ መርቀው ለአገልግሎት ክፍት እንዲሆን አድርገዋል። መንገዱ ከባህር ዳር አዲስ አበባ በደብረ ማርቆስ ለሚወስደው መንገድ አማራጭ ሲሆን በ80 ኪሎ ሜትር ርቀቱን የሚያሳጥር ነው። በመረቃው ወቅት የተናገሩት ምክትል ጠቅላይ ሚኒስትር ደመቀ መኮንን የመንገዱ መከፈት ኢኮኖሚያዊና ማህበራዊ ትስስር ከመፍጠሩ ባለፈ ቀጠናውን የመጪው ዘመን የደረቀ ወደብ ማዕከል ያደርገዋል ነው ያሉት። ከፍተኛ አመራሮቹ ከቢቸና ከተማ ነዋሪዎች ጋር በወቅታዊ ጉዳዮች እና ዛሬ በተመረቀው መንገድ ጥራት ላይ መወያየታቸው ተገልጿል። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህር ዳር አድማጮች እየተከታተላችሁ ያላችሁት ከአሜሪካ ድምጽ ሬዲዮ የሚተላለፍላችሁ ጋቢና ቪኦኤ ነው። በዚሁ ባሳለፍነው ሳምንት ሐሙስ መስከረም 10 2019 ቀን በርካታ የኦርቶዶክስ ተዋህዶ ቤተ ክርስቲያን ምዕመናን ዋሽንግተን ዲሲ ከሚገኘው የኢትዮጵያ ኤምባሲ ፊት ለፊት ተገኝተው ሰላማዊ ሰልፍ አከናውነዋል። ሰልፈኞቹ በቤተ ክርስቲያኗና በምዕመናን ላይ ደረሰ ያሉትን በደል አሰምተዋል። ለኢትዮጵያ መንግስት ተወካይ አቶ ፍጹም አረጋም ደረሱ የተባሉ በደሎችን እንዲሁም መደረግ ያለባቸውን የእርምት እርምጃዎችን የያዘ ደብዳቤ አቅርበዋል። ሀብታሙ ስዩም በሰልፉ ላይ ከተገኙት መካከል የተወሰኑትን አነጋግሮ ተመልሷል። ስለ ኢትዮጵያ ያገባታ በአቀናችሁ ሀገር ጠና ይስጥልኝ ስሜ አክሊሎ አምሳሉ እባላለሁ በዲሲ ደብረ ምሕረት ቅዱስ ሚካኤል ካቴድራል በዘማሪነት ማገለገል አንድ ምእመን ነኝ። ዛሬ የመጣሁበት ምክንያት እንደ ወንድሞቼ እናቶቼ ሁሉ የቤተ ክርስቲያን ድምፅ መታፈን የለበትም፣ በቤተ ክርስቲያን ላይ የሚደርሰው ጥቃት ተጽዕኖ ይቁም ለማለት ነው። ይህም ማለት ከቅርብ ጊዜ ወዲህ እየተባባሰ የመጣው በተለይ በኦርቶዶክስ ቤተክርስቲያን ላይ ያነጣጠረው ዘመቻ ቤተክርስቲያን ሰው ለመከፋፈል ለማዳከም የሚካሄድ ዘመቻ ግልጽ ስለሆነ እኛ እስካሁን ዝም ብለናል። ነገር ግን አለን፣ ድምጻችን ይሰማ። ቤተክርስቲያናችን መደፈር የለባትም። ባለውለታ ናት፣ ሀገር ናት። ማንንም አነካም፣ እኛም አትንኩን ነው። ማንም የራሱን በሃይማኖት መከተል ሕገ መንግሥቱ በሚፈቅደት መሰረት ማካሄድ ማራመድ ይችላል። ነገር ግን አልፎ ተርፎ ቤተክርስቲያን እንዲነካ እኛም አንፈቅድም። የማንም አንነካም፣ እኛም እንድንነካ አንፈልግም። እዚህ ዛሬ የመጣ ነው ማንም ለመስደብ ለመንቀፍ አይደለም፣ ድምፃችንን ለማሰማት ነው። ኦርቶዶክስ ሃይማኖታችን ቅድሜ ጸደይ ይባላል። የመጣሁት ከቨርጂኒያ ሀመረኖ ኪዳነ ምረት ፍኖተ ሕይወት ሰንበት ትምህርት ቤት ነው። እዚህ የመጣንበት ወይም ኢትዮጵያ ኤምባሲ የምንገኝበት ምክንያት አገራችን ላይ እየተደረገ ያለውን በቤተ ክርስቲያን ላይ የሚደረጉ ያሉትን የተለያዩ ጉዳቶች፣ መቃጠሎች፣ የካህናት መገደል፣ የሰው መሰደድን በመቃወም ነው። አሁንም በኢትዮጵያ ኤምባሲ ተቆመን የምንናገር ያለ ነው። ይሄ ጉዳይ መንግስት አይቶት ችግሩ ሶልቭ እንዲደረግና ከአሁን በኋላ እነዚህ መገደሎች፣ ቤተክርስቲያን መቃጠሎች እንዲቆሙ ነው። ከዚህ በፊት ዶክተር አብይ ቤተክርስቲያን ኦርቶዶክስ ቤተክርስቲያን ሀገር ናት ብለዋል። ሀገር እየተቃጠለ ነው ያለው። ሀገር ከተቃጠለ እኛ የምንኖርበት የለንም እና ይህንን ነገር መንግስት እንዲያቆምልን እርምጃ እንዲወስድልን እንጠይቃለን። አመሰግናለሁ። ገንዘባቸውን አውጥተው ያሰሩት ነው። ሌላ ተቃራኒ መጥቶ እነዛን በሚያፈርስበት ሰዓት ወደ ኢትኖዋ ቤት የምንለው መንግስት ካልሰማ፣ መንግስት ደግሞ እነዚህን ሰዎች ማቆም ካልቻለ መንግስት ነ ሊልም አይችልም። ስሜ ስንታየሁ ኪዳኑ ይባላል። ዛሬ በዚህ በኢትዮጵያ ኤምባሲ መጥቼ ሰላማዊ ሰልፍ ላደርግ አነሳሳኝ በኦርቶዶክስ ቤተክርስቲያን ላይ እየደረሰ ያለው ግፍ፣ የአባቶች መገደል፣ በየአጥቢያ ክርስቲያናትን መቃጠል ያ መንግስት ደግሞ በዚህ ሁኔታ ላይ ምንም አይነት ነገር ምንም አይነት ነገር ምንም መልሳችንን ጥያቄያችንን ሊመልስ ላልቻለ ዛሬ በኢትዮጵያ ኤምባሲ የቅጥር ግቢ ደጃፍ ላይ ተሰብስበን ስሞታ ለማሰማት ማለትም፣ መንግስት አያውቀውም አይደለም፣ መንግስት ያውቀዋል። ኦርቶዶክስ የኦርቶዶክስ ተዋህዶ ልጆች ስለ ሃይማኖታችን ዛሬም ሆነ ወደፊትም ዝም እንደማንል እንዲያውቁልንና እስከ ህይወት መስዋዕትነት በሃይማኖታችን የመጣ እንደምንከፍል የኢትዮጵያ መንግስትም እንዲያውቅልን ያንን ለማሳሰብ ስ የኢትዮጵያን ህዝብ ሁሉ ይቅርታ ይጠይቁ። ያ ነው የሚያስፈልገው። ይቅር ባይነት ሁሉን ያሻግራል። ስለዚህ በዚህ ድምፃችን የምናሰማው ሁላችንም መልስ እናገኛለን። ከሰው አይደለም የምንጠብቀው። ወገኖቼ አንድ ሆነን በአደባባይ መውጣታችን መልስ የምናገኘው ከእግዚአብሔር ነው። ኦርቶዶክስ ሃይማኖታችን አብብ ለምልሜ ኖሬ አብብ አድማጮች የኢትዮጵያ መንግስት በሰልፉ ላይ የሰጠውን ምላሽ እንዳገኘን እናስደምጣቸዋለን። ያችሁት የጋቢና ቪኤ ዝግጅታችንን ነው። በዝግጅቶቻችን ላይ የሚኖራችሁን አስተያየት በፌስቡክ አትቪኤ አምሃሪክ በትዊተርም እንዲሁ ሀሽታግ ጋቢና ቪኤን በመጠቀም አድርሱን። ለዛሬ እንግዲህ የያዝንላችሁ እነዚህ ነበሩ። ስናስተናግዳችሁ የምሸነው ኤደን ገረመውና ጽዮን ግርማ፣ በድምፅ ምህንድስና ደግሞ ሞክቢሊያቤረው መልካም